የናይጄሪያ ባለስልጣናት ባለፉት ወራት በሳውዲ አረቢያ አመታዊ የሐጂ በዓል ስነ ስርዓት ላይ ተረጋግጠው ከሞቱ ሰዎች መካከል ሰባ አራት ናይጄሪያውያን እንደሆኑ አስታወቁ። በደረሰው አደጋ ወገኖቻቸውን ያጡትና ሀዘናቸውን በመግለጽ ላይ የሚገኙት ናይጄሪያውያን እስካሁን የገቡበት ስላልታወቁ ሌሎች ዜጎቻቸው ዜና አሁንም በመጠባበቅ ላይ እንደሆኑ ነው የተጠቆመው። ክሪስ ስቲንና ኢብራሂም ያኩቡ ከናይጄሪያ ያጠናቅሯቸውን ዘገባዎች ዝርዝር አዳነች ፍሳ ይዛ አቅርባለች። የናይጄሪያ የሐጅ ኮሚሽን ባወጣው ዘገባ መሰረት በሐጅ ከሞቱት ሰዎች መካከል ሰባ አራት ናይጄሪያውያን ሲሆኑ ስልሳ አራት ደግሞ ቆስለዋል። የዜና ዘገባዎች እንደሚያመለክቱት ከሰሐራ በመለስ ካሉት የአፍሪካ ሀገሮች መካከል ብዙ ምዕመናን የሞቱባት ናይጄሪያ ናት። የሙታኑ ብዛት ሊጨምር እንደሚችል ይገመታል። ወደ ሐጅ ከተጓዙት ናይጄሪያውያን ሁለት መቶ አርባ አራት የሚሆኑት እስካሁን ባለው ጊዜ ይገቡበት አልታወቀም። የሀገሪቱ የሐጅ ኮሚሽን ፍለጋ እያካሄደ ነው። የናይጄሪያ ሕዝብ ከሞላ ጎደል እኩል በክርስቲያኖችና በሙስሊሞች መካከል የተከፋፈለ ሲሆን በያዝነው ዓመት ወደ ሐጅ የተጓዙት ሰማንያ አምስት ሺህ እንደሚሆኑ ኮሚሽኑ ገልጿል። ብዙዎቹ የሰሜናዊቷ ከተማ ካዱና ነዋሪዎች ከሞተት መካከል ዘመድ ወይም ወዳጅ ያላቸው ናቸው። ዮሱፍ ያዕኩቡ አድጋሲ የተባሉት የናይጄሪያ የሙስሊም ተጠያቂነት ማህበር ዋና ስራ አስኪያጅ ከሞቱት መካከል ብዙዎቹን እንደሚያውቁ ገልጸዋል። ሁሉም ሐዘን ላይ ነው። እንደሚታወቀው እኛ ሙስሊሞች ነን። እንዲህ አይነት ነገር ሲከሰትም ራሳችንን ሁሉን ቻይ ለሆነው አምላክ አሳልፈን እንሰጣለን። አንዳንድ ሀገሮች፣ ሳውዲ አረቢያ አደጋውን በሚመለከት ያሳየችውን አያያዝ ነቅፈዋል። ናይጀሪያ፣ ሳውዲ አረቢያን በኦፊሴል አልነቀፈችም። ለአደጋው ተጠያቂው ማን ነው በሚለው ነጥብ ላይ ብዙዎቹ ሙስሊም ሀገሮች ተከፋፍለዋል። ያኩቡ ሌር የተባሉ የካዱና ነዋሪ ሜካ ውስጥ ዘመዶችና ወዳጆች ሞተውባቸዋል። ማንንም መወንጀል የለብንም። ከሁለት ሚሊዮን በላይ የሚሆኑ ሰዎች የሚሰባሰቡበት ቦታ መሆኑን መዘንጋት አይገባንም። አርጋ ስዩ በበኩላቸው የናይጄሪያን መንግስት እርዳታ ጠይቀዋል። መንግስት ለሃይማኖታዊ ጉዞ ዋስትና ለመስጠት መሞከር ይኖርበታል። ለወደፊት እንደዚህ አይነቱ አደጋ እንዳይደገም ወይም በጣም እንዲቀንስ የመንግስት መልእክተኞች አብረዋቸው ተጉዘው ምዕመናኑን በመምራት ተግባር መርዳት አለባቸው። በመረጋገጡ አደጋ የሞቱት ሰዎች ሰባት መቶ ስልሳ ዘጠኝ እንደሆኑ የሳውዲ አረቢያ ባለስልጣኖች ገልጸዋል። የገቡበት አልታወቀም የተባሉት ሰዎችም ሞተው ከሆነ ብዛቱ ከፍ ይላል ማለት ነው።